Hagarinya report በመጋቢት ወር በሀገሪቱ ሁሉም ክልሎች የታየው የጤፍ ዋጋ ጭማሪ ወርሃዊ የምግብ ዋጋ ግሽበትን እንዲያሸቅብ ማድረጉን የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። በተጠናቀቀው ወር ከሰብል እህሎች በተለይም የጤፍ የአትክልትና ፍራፍሬ እንዲሁም የጥራጥሬ ምርቶች ዋጋ ጭማሪ እንዳሳየ የተገለጸ ሲሆን በተለይ በአዲስ አበባ ከተማ የተጋነነ የጤፍ ዋጋ ጭማሪ መደረጉም በሪፖርቱ ተገልጿል። ጤፍ፣ ስንዴ፣ በቆሎ፣ ገብስና ማሽላ በመሳሰሉት እህሎች ከሌሎቿ ዋጋ ላይ በመጋቢት ወር ጭማሪ በመታየቱ የወሩ የምግብ ግሽበት ካለፈው አመት ተመሳሳይ ወር ጋር ሲነጻጸር ሰላሳ ሁለት ነጥብ ስምንት ከመቶ ተመዝግቧል፣ ተብሏል። በተጨማሪም አጠቃላይ የዋጋ ግሽበት ካለፈው አመት መጋቢት ወር ሁለት ሺህ አስራ አራት ዓመተ ምህረት ጋር ሲነጻጸር ሰላሳ አራት ነጥብ ስምንት በመቶ መሆኑን ሪፖርቱ አመልክቷል። የመጋቢት ወር አጠቃላይ ዋጋ ግሽበት መጠን የመጨመሩ ምክንያት ምግብ ነክ የሆኑት ላይ ጭማሪ በመታየቱ ሲሆን ካለፈው አመት ተመሳሳይ ወር ጋር ሲ የምንጻጸር ከፍ ያለ ጭማሪ ማሳየቱን የስታትስቲክስ አገልግሎት አስታውቋል። የመጋቢት ወር ሁለት ሺ አስራ አምስት አጠቃላይ የዋጋ ግሽበት ከጥር ወር ሁለት ሺ አስራ አምስት ጋር ሲነጻጸር በአምስት ነጥብ ሰባት ከመቶ የጨመረ ሲሆን ምግብ ነት ያልሆኑት ያሳዩት የዋጋ ግሽበት ግን ሶስት ነጥብ ዘጠኝ በመቶ ነው በማለት የስታትስቲክስ አገልግሎት ገልጿል። የዋጋ ግሽበት ብዙ ጊዜያት ከሚባባስባቸው አንዱና ዋነኛው ምክንያት በዓላት መሆናቸውን የኢኮኖሚክ ባለሙያዎች የሚገልጹ ሲሆን በዓላትን ተከትለው የሚመጡ የዋ ዋጋ ጭማሪዎች በተለይም የምግብ ዋጋ ግሽበትን ከፍ እንደሚያደርጉት የኢኮኖሚክ ባለሙያዎች ያስረዳሉ። በተያያዘው የሚያዝያ ወርም የክርስትናና የእስልምና እምነት ተከታዮች በድምቀት የሚያከብሩት የትንሣኤና የረመዳን የጾም ወራት በመሆናቸው የሰሞኑ የምግብ ነክ ምርቶች ዋጋ መናር የሚጠበቅ መሆኑን እነዚሁ የኢኮኖሚክ ባለሙያዎች ይናገራሉ። ዛሬ አርብ ሚያዝያ ስድስት ቀን ሁለት ሺህ አስራ አምስት ዓመተ ምሕረት በኢትዮጵያ የኦርቶዶክስ እምነት ተከታዮች ዘንድ የስዕለት በዓል ይከበራል። እሁድ ሚያዝያ ስምንት ቀን ሁለት ሺ አስራ አምስት አመተ ምረት ደግሞ የትንሣኤ በዓል ወይም ፋሲካ የሚከበርበት መሆኑ ይታወቃል። የኢድ በዓል ደግሞ ከቀናት በኋላ በመላው የእስልምና እምነት ተክንዛዮች ዘንድ ይከበራል። በዚህ የበዓል ሰሞን ገበያ የእርድ ከብቶች ገበያ አለቅጥ ደርቷል። የበሬ ዋጋ እጅግ ከፍ ብሏል። ሰንጋ የሚባለው የጅሩ በሬ እስከ ሁለት መቶ ሰላሳ ሺህ ማውጣት እንደቻለ ታውቋል። ይህንን እንኳን ለመግዛት ለመስማትም የሚሰቀጥጥ ሆኗል። አነስተኛ ለቅርጫ የሚሆኑ በሬዎች ከአርባ እስከ ስልሳ ሺህ ብር እንደሚገኙ ተገልጸዋል። ቅቤ ከአምስት መቶ ሀምሳ ብር እስከ ስምንት መቶ ብር በኪሎ ይገኛል። ዶሮ በጥሪ እንኳ ከአንድ ሺህ ብር በላይ ሆኗል። የበግ ነገር ሲነሳ የድሮውን የበሬ ዋጋ እንደያዘ መረዳት ይቻላል። በዚህ ላይ የናረውን የጤፍ ዋጋ ጨምሮ ማስላት ነው። ረከስ ተብሎ የሚጠራ ነገር የለም። እንቁላል እንኳ በአቅሟ አንዷ ከዘጠኝ ብር እስከ አስራ ሁለት ብር አሸቅባለች። ሽንኩርት በኪሎ ከሰላሳ ብር እስከ አርባ አምስት ብር ይገኛል። ከጥቂት ቀናት በፊት ሽንኩርት በኪሎ ሰላሳ ብር ነበር። ዛሬ ይህ ታሪክ ሆኗል። የአማራ ክልል ልዩ ኃይልን በተመለከተ በገዢው ብልጽግና ፓርቲና በአማራ ብሔራዊ ንቅናቄ አብን መካከል ከፍ ያለ ፍጥጫ መፈጠሩን የደረሰን ዜና አመለከተ። የክልሉ ልዩ ኃይሎች የአማራን ክልል ልዩ ኃይል ጨምሮ ከሀገር መከላከያ ከፌዴራል ፖሊስና ከክልል ፖሊስ ጋር ይቀላቀሉ የሚል ጥያቄ እየቀረበ ባለበት ሰዓት በአማራ ብሔራዊ ንቅናቄና በገዢው ብልጽግና ፓርቲ መካከል የተፈጠረው አለመግባባት ወደ ውጥረት ደረጃ ከፍ እንዳለ የደረሰን ዜና ጨምሮ ያመለክታል። በዚህ የከረረ ፍጥ ብጫ መካከል እየተነገረ ያለው የህወሀት ሰራዊት በፕሬቶሪያው ስምምነት መሰረት ትጥቁን ሙሉ ለሙሉ ሳይፈታ የአማራ ልዩ ኃይልን ትጥቅ እንዲፈታ ጥሪ ማቅረብ ጊዜውን ያልጠበቀ ጥያቄ መሆኑን ያመለክታል የሚል ነው። በዚህም የክልሉን የሰላምና ጸጥታ ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ የክልሉን ልዩ ኃይል መበተን መጀመሩ ቁጣ እንደቀሰቀሰባቸው በህብረተሰቡ መካከል በስፋት እየተነገረም ይገኛል። አብን መጋቢት ሀያ ስድስት ቀን ሁለት ሺ አስራ አምስት ዓመተ ምህረት ባወጣው መግለጫ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የክልል ልዩ ሀይሎችን በሚመለከት በሁሉም ክልሎች ልዩ ሀይሎች ላይ በኩል ደረጃ ተፈጻሚ የማይሆንና የውሳኔው ዋነኛ የትኩረት አቅጣጫ የአማራ ልዩ ሀይልን ትጥቅ ማስፈታት መሆኑን ስለመገምገሙ ማስታወቁ በተለይ የአሁኑ ዘመቻ በአማራ ክልል ልዩ ኃይል ላይ ያነጣጠረ ስለመሆኑ እንድንደመድም ገፋፍቶናል ብሏል። አብን የክልል ልዩ ኃይል የማገልገያ ዘመን እንዲያበቃ ጠይቆም እንደነበር የሚዘነጋ አለመሆኑን አስታውሶ በአሁኑ ወቅት ግን ይህ መደረግ የለበትም በማለት በአቋሙ ላይ ማስተካከያ ማድረጉን አመላክቷል። አብን በቅርቡ ባወጣው መግለጫ ህወሓት በደቡብ አፍሪካ በተካሄደው ስምምነት መሰረት ትጥቅ ባልተፈታበት ልዩ ኃይልን ባለበቂ ዝግጅትና ውይይት የጋራ መነሳሳትና መግባባትና መተማመን ሳይደረስ በድንገትና ያለበቂ በቂ የጸጥታ ዋስትና መንግስት ለማስፈጸም እየሄደበት ያለው መንገድ ኃላፊነት የጎደለው ነው ብሏል። በተመሳሳይ ገዥው ፓርቲና የፌዴራሉ መንግስት ስህተትን ከማረምና መፍትሄ ከማፈላለግ ይልቅ በጥፋት ላይ ጥፋት እየጨመረ ችግሩን እያወሳሰበና ክልሉን ለከፍተኛ ለመረጋጋትና የጸጥታ መደፍረስ እየዳረገው እንደሚገኝም አስታውቋል። በዚህም ሳቢያ በበርካታ የአማራ ክልል ከተሞች የተቃውሞ ሰልፎች ስለመካሄዳቸውና መደበኛ እንቅስቃሴዎች መስተጓጎላቸውን ጠቅሶ በብዙ አካባቢዎች በከባድ መሳሪያ ጭምር የታገዘ ተኩስ በመኖሩ ይህ በአስቸኳይ እንዲቆም አብን ጠይቋል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከጊዜያዊ መፍትሄ ዘላቂ ጥቅም አይገኝም በሚል ርዕስ ባወጡት መግለጫ የአማራ ክልል ልዩ ኃይልን ትጥቅ የማስፈታት ውሳኔ ዋጋ ተከፍሎም ቢሆን ተግባራዊ እንደሚደረግና የህግ ማስከበር እርምጃ ይወሰዳል ማለታቸው በአማራ ክልል መረጋጋት እንዳይኖርና ለጸጥታ መደፍረስ ምክንያት ሆኗል ሲል አብን ቅሬታውን ጨምሮ ገልጸዋል። በተቃራኒው ሰኞ መያዝያ ሁለት ቀን ሁለት ሺህ አስራ አምስት ዓመተ ምህረት የብልጽግና ፓርቲ ባወጣው መግለጫ የሀገራችን የፖለቲካ ተዋናይ ከህገወጥና መርሃ አልባ እንቅስቃሴ ሊቆጠቡ ይገባል ብለዋል። በዚህ መግለጫው ብልጽግና አያይዞም አንዳንድ የተፎካካሪ ፓርቲዎችና መሪዎቻቸው እንዲሁም ማህበራዊ አንቂዎች ነን የሚሉ ግለሰቦች ጉዳዩን አንድን ክልል ብቻ ትጥቅ የማስፈታት ጉዳይ አድርገው የሚያቀርቡበትን ጉዳይ ለመግለጽ የሚጠቀሙባቸው ማክሰም፣ ማጠፍ፣ ማፍረስ፣ መበተን የመሳሰሉት አገላለጾች ምንጫቸው ከየትና ምርጫቸው ምን እንደሆነ ግባቸውም ርካሽ ፖለቲካ ትርፍ ለማጋበስ እና ሕዝብን ለማነሳሳት በመሞከር ጊዜያዊ ቅቡልነት ለማግኘት የመጣር ፍላጎት ነው ሲል ብልጽግና አስታውሰዋል። በሌላም በኩል በስድስተኛው ሀገራዊ ምርጫ ተወዳድረው የህዝብ ተወካዮች ምክር ቤት አባል የሆኑ አምስት የአብን ተወካዮች ማክሰኞ ሚያዚያ ሶስት ቀን ሁለት ሺ አስራ አምስት አመተ ምህረት ባወጡት መግለጫ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የክልል ልዩ ኃይሎች እንዲፈርሱ ያሳለፈውን ውሳኔ በፌዴራል መንግስት ስምና በመከላከያ ሰራዊት ያህል እርምጃ ለማስፈጸም የሚያደርገውን ፋሽስታዊ እርምጃ ሊያቆም ይገባል ብለዋል። በአማራ ክልል ተደርገው ነበሩ የተቃውሞ ሰልፎች የማህበራዊ አገልግሎቶች ተቋርጠው የነበረ ሲሆን በአንዳንድ አካባቢዎች ከመከላከያ ሰራዊት ጋር በነበረ የተኩስ ልውውጦች ቁጥራቸው ያልታወቁ ሰዎች ላይ ጉዳት መድረሱም ተዘግቧል። ዓለም አቀፉ የገንዘብ ተቋም ኢንተርናሽናል ሞኔታሪ ፈንድ አይ ኤም ኤፍ የዓለም ባንክ እና የኢትዮጵያ ገንዘብ ሚኒስቴር ከሚያካሂዱት አመታዊ የስፕሪንግ ጉባኤ ጎን ለጎን በኢትዮጵያ ስላለው የሁለትዮሽ ምንዛሬ ለመነጋገር ቀጠሮ መያዛቸው እየተገለጸ ይገኛል። የዓለም ባንክና አይኤምኤፍ እንደ ኢትዮጵያ ያሉ ሀገሮች ካሉባቸው የውስብስብ ችግሮች ለመላቀቅ የገንዘባቸውን የምንዛሬ መጠን ሁለት ከማድረግ ይልቅ አንድ ወጥ ማድረግ ይጠበቅባቸዋል በማለት ያሳስባሉ። ሁለቱ የዓለም አቀፍ ድርጅቶች እንደሚሉት በኢትዮጵያ ያለው የሁለትዮሽ የምንዛሬ ገበያ ለእድገታቸው ትልቅ ማነቆ እንደሆነባቸው ገልጸው ሕጋዊው የምንዛሬ ገበያ ጥቂቶችን ብቻ እንደሚያገለግልም ጠቅሰዋል። የጥቁር ገበያው ምንዛሬም በጣም ውድ ስለሆነ እሱም ጥቂቶችን ያገለግላል። ስለዚህ የኢትዮጵያ የምንዛሬ ገበያ ይህን ችግር ለመፍታት በዚህ ሳምንት በጠረጴዛ ዙሪያ እንዲፈቱ እናሳስባለን ሲሉ ሁለቱ ዓለም አቀፍ ድርጅቶች አስታውቀዋል። ድርጅቶቹ እንዳሉት የዕዳ ሽግሽግንም በተመለከተ ተጨባጭ ውሳኔ በዚህ ጉባኤ ይገኛል ተብሎ ይጠበቃል ብለዋል። ሁሉም አበዳሪዎች በተገኙበት ከተበዳሪዎች ጋር ለመጀመሪያ ጊዜ በአንድ ጠረጴዛ ዙሪያ እንደሚመክሩ ተገልጿል ካሉ በኋላ ይኸው ጉባኤ ሲካሄድ የሽግሽጉ ጉዳይ እልባት ያገኛልም ተብሏል። አይኤምኤፍ እና የዓለም ባንክ ኢትዮጵያ የውጭ ምንዛሬ እጥረት አላት ብለው አያስቡም። ችግሩ የምንዛሬ አስተዳደሩ ነው በማለት ይገልጹታል። ለዚህ ደግሞ ምክራቸው የብርን የመግዛት አቅም እንደገና በማውረድ ዲቫሉዌሽን የጥቁር ገበያው ምንዛሬ አሁን ካለበት እኩል ማድረግ ነው። ከዚያ በኋላ ጥቁር ገበያው አሁን ካለበት አማካይ በአሜሪካ አንድ ብር አንድ መቶ ብር አካባቢ ከፍ እያለ ለመሄድ አይችልም ወይም ረጅም ጊዜ ይወስድበታል ብለው ይገምታሉ። ከዚህ በፊት ሁለቱ ድርጅቶች በተመሳሳይ አስበው የኢትዮጵያ ብር የመግዛ ት አቅም በእጅጉ እንዲያሽቆለቁል ተደርጎ አሁን ያለበት አዘቅት ደረጃ ተዘፍቋል፣ በማለት ብዙዎች ይተቻሉ። ይህም ከዚህ በፊት የተደረገውን የዲቫሉዌሽን ከግምት በማስገባት ነው። ከሁለት ሺ አስራ አንድ አመተ ምረት ጀምሮ የስድስት ግድቦችን ውሃ ተጠቅመው ክፍያ ባልፈጸሙ በኢትዮጵያ ስኳር ኮርፖሬሽንና ሳኡዲ ስታር እርሻ ልማት ኃላፊነቱ የተወሰነ የግል ማህበር ላይ ክስ ሊመሰርት መሆኑን የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ማስታወቁን የደረሰን ዜና አመለከተ። የስኳር ኮርፖሬሽን የመንግስት ድርጅት ሲሆን ሳኡዲ ስታር እርሻ ልማት ኃላፊነቱ የተወሰነ የግል ማህበር ደግሞ በህግ የተቋቋመ ንብረትነቱ የሳውዲው ተወላጅ የሼክ መሐመድ አላሙዲን እንደሆነ ይታወቃል። ከአንድ ወር በፊት ፓርላማው በኦዲት ሪፖርት ስኳር ኮርፖሬሽንና ሳውዲ ስታር ከሁለት ሺ አስራ አንድ ጀምሮ የተጠቀሙበትን የውሃ ሂሳብ አለመክፈላቸውን ማረጋገጡን ኮርፖሬሽኑ አስታውሰዋል። የኢትዮጵያ ስኳር ፌዴሬሽን ውሃ የተጠቀመባቸው ድርጅቶች የተንዳሆ፣ የከሰም፣ ኩራዝ፣ ጣና በለስ፣ ወለንጭቲና በጋምቤላ የአልዌር ስኳር ፋብሪካዎች ሲሆኑ ለእነዚህም ውሃው የዋለው ለሸንኮራ አገዳ ልማት መሆኑ ተጠቅሷል። በዚህ የውሃ አጠቃቀም የስኳር ኮ ኮርፖሬሽን ሁለት ነጥብ ስምንት ቢሊዮን ብር ያልከፈለውና የተጠቀመበት የውሃ ዕዳ እንዳለበት ተረጋግጧል። የሳውዲ ስታር እርሻ ልማት ደግሞ የውሃ ዕዳ ስልሳ አምስት ነጥብ ስምንት ሚሊዮን ብር ዕዳ እንዳለበት የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን አስታውቋል። ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን በደረሰን ተጨማሪ መረጃ መሰረት ድርጅቱ ለሁለቱ ተቋማት ክፍያው እንዲፈጽሙ በተደጋጋሚ ቢጠይቅም ፈቃደኛ ለመሆናቸውን ገልጾ ከዚህ በኋላ ሁለቱንም ድርጅቶች በህግ ለመጠየቅ በሄደ ማግኘት ላይ መሆኑን ኮርፖሬሽኑ አስታውቋል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።